You with SBS Radio Hagarinya Report. ህወሓት ሰሞኑን ባልተሰደብ ባደረገው አስቸኳይ የስራ አስፈጻሚ ስብሰባ አስገራሚ መግለጫ አውጥቷል። መግለጫው ባለሰባት ሰባት ነጥቦችን እያካተተና ብዙ ነጥቦችን የያዘ ሲሆን ይህንን ተከትሎ ደግሞ ሌላ መግለጫ ተከትሏል። በቅድሚያም ይህ ህዋትን መግለጫ እንመልከት። በጀግናዎች የመከላከያ ሰራዊት ከፍተኛ አመራር የተፈጸመው ግድያ ከሀሳብ እስከ ተግባር በቀጥታና በተዘዋዋሪ ተሳትፎ የነበራቸው ውስጣዊና ውጫዊ ኃይሎች በሀገራዊ ገለልተኛ ወገን በፍጥነት እንዲጣራ የጸጥታና የደህንነት ተቋማትና አመራሮችን በዚህ ተንኮል የነበራቸው ተሳትፎ መሆነ ኃላፊነትን አለመወጣታቸው የተፈጸመው ጥቃት ተጠያቂ እንዲሆኑ ይህም የማጣራት ሂደት ባካሄዱና ውጤቱ ላይ በየጊዜው ለኢትዮጵያ ህዝቦች ግልጽ እንዲደረግ የህወሀት ማዕከላዊ ኮሚቴ ይጠይቃል ብሏል። ባለሰባት ነጥብ መግለጫውን ያወጣው የህወሀት ማዕከላዊ ኮሚቴ ማዕከላዊ ኮሚቴው በተራቀ ለት ባስቀመጠው መግለጫ ላይም በዚህ ወቅትም ሀገር እየበተነ ያለው ከዚህም ከዛም የተሰባሰበው የትምክህት ኃይል ነው። ይህ ኃይል እድል አግኝቶ እንደፈለገው እንዲሆን እያደረገ ያለው አዴፓ ነው። ስለዚህም አዴፓ በሶስተኛ አካል ማሳበብ ትቶ ውስጡን በጥልቀት እንዲፈትሽና እንዲገመግም ለኢትዮጵያ ህዝቦችም ይቅርታ እንዲጠይቅ ካልሆነ ግን ህወሀት ከአዴፓ ጋር መስራት አይችልም ብሏል። በሶስተኛ ደረጃ የሚያስቀመጠው ነጥብ ኢህአዴግ እንደ ግንባር ሆነ እንደ መንግስት በቀጣይ አመት መደረግ ስላለበት ሀገራዊ ምርጫ ያለው ቁርጥ ያላቋም እንዲያሳውጥም እንዲያሰውትም ማዕከላዊ ኮሚቴው ህወሀት ይጠይቃል ብሏል። ህገ መንግስታዊ ስርዓቱና የሀገር ሉዓላዊነት ከማንኛውም አደጋ ለመከላከል ለመጠበቅ፣ ኃላፊነት የተሰጣችሁ የመከላከል ሰራዊት አባላት በምታደርግብ ትግል ህወሀት እና የትግረ ህዝብ አጠገባችሁ እንደሆነ እንገልጻለን ብሏል። በተራ አራት ላይ በአወጡ ተቋማቸው ህወሀት እንደ አንድ ህገ መንግስታዊና ፌዴራላዊ ሀይል ሀገራችን ከወቅታዊና ቀጥ አደጋዎች ለማዳን ተመሳሳይ አላማ ካላቸው ህገ መንግስታዊና ፌዴራላዊ ሀይሎች ጋር ሰፊ መድረክ ፈጥሮ ለመታገል እና በፍጥረት ወደ ተግባር ለመሸጋገር የህወሀት ማዕከላዊ ኮሚቴ ወስኗል ብሏል። በተራ ቁጥር አምስት በወጣው መግለጫ ላይ በተራ ቁጥር ስድስት ደግሞ የህወሀት ማዕከላዊ ኮሚቴ እንዲህ ብሏል። በደቡብ ብሄር ብሄረሰቦችና ህዝቦች ክልሎ የተነሱ ያሉት ክልል የመሆን ጥያቄዎች ህገ መንግስታዊ በሆነ መንገድ ሊፈት ይገባል። ከዚህ ውጭ የህዝብ ጥያቄ በኃይል ወይም በሌላ መንገድ ለመፍታት የሚደረግ ጥረት ግን በፍጹም ተቀባይነት የለውም ብሏል። በመጨረሻም ህወሓት ፌዴራል መንግስቱ በዚህ ሀገር አስተማማኝ ሰላም እንዲረጋገጥ፣ ህግና የህግ ልዕልና እንዲከበር፣ የዜጎች ሰብአዊ መብት እንዲረጋገጥ፣ ህገ መንግስታዊና ህገ መንግስታዊ ስርዓት ሳይሸራረፉ እንዲተገበር የህወሓት ማዕከላዊ ኮሚቴ አሁንም በድጋሚ ያሳስባል ብሏል። ሰሞኑን ያካሄደውን አስቸኳይ የማዕከላዊ ኮሚቴ ስብሰባ ባጠናቀቀበት ወቅት ባወጣው ባለሰባት ነጥብ የአቋም መግለጫ። ይህ የህወሀት ማዕከላዊ ኮሚቴ ባለሰባት ነጥብ መግለጫ ብዙዎችን ሲያነጋግር የቆየና አሁን ድረስም እንዴት እንደዚህ አይነት መግለጫዎች ሀገርን ከሚመሩ ፓርቲ ይወጣል የሚል መነጋገሪያ ሆኖ የሰነበተ ቢሆንም ይህንን አስመልክቶ ደግሞ ከትናንትና በስቲያና ትናንትና ስብሰባውን እያደረገ የሚገኘው የአዴፓ ማዕከላዊ ኮሚቴም መሰል መግለጫ ማውጣቱ ትናንትና ማታ ይፋ አድርጓል። ማዕከላዊ ኮሚቴው የህወሀት ማዕከላዊ ኮሚቴ ያወጣውን መግለጫ መልስ ምት በሚመስል መልኩ ባወጣው መግለጫ ላይም የሚከተሉትን ነጥቦች አስተጋብቷል። አንደኛ፣ ለመላው የድርጅታችን አዴፓ አመራሮች፣ አባላትና ደጋፊዎች አዴፓ ህዝባዊነቱን እንዲያዘ ለኢትዮጵያ ዲሞክራሲያዊ አንድነትና ለብሄር ብሄረሰቦች እኩልነት የታገልና የሚታገል የዛሬና የነገ ዲሞክራሲያዊ ፓርቲ ነው። በመሆኑም ለአላማዎቹ ግብ መሳካት መስዋዕትነት የከፈሉትን ጓዶች አላማ ዳር ለማድረስ በጽናት የሚታገል የአማራ ህዝብ ፓርቲ እንጂ እንደ ትህነግ ወይም ህወሀት ላሉ የስራ ኃይሎች የሚያጎበድድ ፓርቲ አይደለም። እንደሚታወቀው በሰኔ አስራ አምስት ሁለት ሺ አስራ አንድ አመተ ምህረት በደረሰብን አደጋ ጉዳታችን ጠልቅ ቢሆንም መላ መዋቅራችንን ህዝቡንና የጸጥታ ኃይሉን ከጎናችን አሰልፈን እኩይ ሴራውን መቆጣጠርና ማክሸፋችን የሚታወቅ ነው። ክልላችን ከደረሰብን አደጋና ችግር ፈጥኖ እንዲወጣ ሰፊ የማረጋጋት ስራ በመስራት አሁን ከመቸውም ጊዜ በበለጠ ወደ ላቀ ጥንካሬችን የተመለሰ ሲሆን በወንጀል ድርጊቱን በቀጥታም ሆነ በተዘዋዋሪ የተሳተፉ አካላትን ለህግ በማቅረብ እንገኛለን። የምርመራ ስራውን በጥብቅ ዲስፕሊንና በተቀናጀ አግባብ እየተመራ ይገኛል። በመሆኑም አጠቃላይ የምርመራ ስራውንና እና የህግ ተጠያቂነቱን የማረጋገጡን ተግባር በቁርጠኝነት ዳር የምናደርሰው ሲሆን በዚህ ለመቀልበስ ከጎናችን ተሰልፎ ሊታገል የሚገባውን እህት ድርጅታችን ትህነግ ወይም ህዋት በድርጅታችን እና በአማራ ህዝብ ላይ የከፈተውን የጥፋት ዘመቻ በጽናት በመመከት ለአማራ ክልል ህዝቦች እኩል ተጠቃሚነትና ለጠንካራ ኢትዮጵያዊ አንድነት የጀመርነውን አገራዊ ለውጥ አ ተጠናክረን እንድንቀጥል ጥሪያችንን እናቀርባለን ብሏል። በተራ ቁጥር ሁለትም ለክልላችን ህዝቦች እንዲሁም በኢትዮጵያና በመለዋ የምትገኙ የአማራ ተወላጆች አሁን ባለንበት ነባራዊ ሁኔታ ከመቸም ጊዜ በላይ አንድነታችንን ጠብቀንና ህብረታችንን አጠናክረን የቀደመ ታሪካችንን ሳንሸራረፍ ለኢትዮጵያ ዲሞክራሲያዊ አንድነትና ለብሄር ብሄረሰቦች እኩልነት በአብሮነት መንፈስ በጽናት የምንታገልበት ታሪካዊ ወቅት ላይ በመሆናችን የበለጠ የሚያስተሳሰረንና የሚያዋህደን እንጂ ከውስጥም ሆነ ከውጭ በሚሸረብ ሴራ ማን ሊያይና የማንን ጣጠል በመሆናችን የትናንት እኩይ ስራቸው ዛሬም ሳይረሱ ወቅታዊ ችግሮችን እንደሚቸው አጋጣሚ በመጠቀም አንገት ለስደፉን ልክ ከሚፈልጉት እንደ ትህነገ ወይም ህዋት የመሰል የጥፋት ኃይሎች የማንበገር መሆናችንን በጽናት እየገለጸን ከድርጅታችን አዴፓጎን ፓጎን ተሰልፋችሁ ለክልሉ ዘላቂ ሰላም ቀጣይነት ለሚኖሩ ልማትና ዋስትና ላለ ዲሞክራሲ በአንድነት እንድትቆሙ ጥሪያችንን እናስተላልፋለን፣ ብሏል። በሶስተኛ ተራ ቁጥር ባሰፈረው መግለጫው ላይም ለተከበራችሁ ኢትዮጵያ ብሄር ብሄር ቤተሰቦችና ህዝቦች ድርጅታችን አዴፓ እና የአማራ ህዝብ ባጋጠመ ፈተና ሁሉ ከጎናችን በመሰለፍ አጋርነታቸውን ስላረጋግጣችሁልን በዚህም አጋጣሚ ምስጋናችንን እያቀረብን ዛሬም እንደ ትናንቱ ለኢትዮጵያ ብሄር ብሄረሰቦችና ህዝቦች እኩልነት፣ ፍትሀዊ ተጠቃሚነት፣ ለእውነተኛ ዲሞክራሲና የፌዴራሊዝም ስርአት እንዲሁም ለአቅኝ ህገ መንግስታዊ ስርአት ከጎናችሁ ሆነን በጽናት የምንታገል መሆኑን እያረጋግጥን ትህነግ ወይም ህወሓት የዘመናትን ወንጀሎች ለመሸፈን እና ለድርጅታችን አዴፓን የአማራ ህዝብን የሌሎች

ጥሪ እናስተላልፋለን ብሏል። በተራ ቁጥር አራትም ለትግራይ ህዝብ መልዕክት። ለተከበርከው የትግራይ ህዝብም የአማራና የትግራይ ህዝቦች ታሪካዊ አንድነትና ውህደት ያላቸው ባህላዊና፣ ጥንታዊ ሃይማኖታዊ ሴቶችን የሚገሩ በጋብቻና በደም የተሳሰሩ በጸረ ጭቆነው ትግር ከሌሎች ህዝቦች ጋር ሆነው በአንድ ጉድጓድ ክቡር መስዋዕትነትን እየከፈሉ አሁን ላለንበት የአገረ መንግስት ምስረታ ጉልህ አሻራ ያሳረፉ ህዝቦች ናቸው። ሆኖም ትህነግ ወይም ህወሀትና መሰል እኩይ ድርጅቶች በህዝብ ስም እየማሉና ገዘቱ፣ በትግራይ ህዝብ ስም የነገዱ ከሶስት ሺህ ዓመታት በላይ የዘለቀውን የአብሮነት ታሪካችንን በአራት አስርት ዓመታት የበሬ ወለደ ትርክቶች ለመሸርሸርና ህዝባዊ አንድነታችንን አደጋ ላይ ለመጣል የሚያደርጉት ሴራ መሆኑን አውቃችሁ ከአማራ ህዝብ ጋር ያላችሁ ወንድማዊና ቤተሰባዊ ግንኙነታቸው ሳይቋረጥ ሁለቱን ህዝቦች የሚለያዩ ሙከራዎችን በጽናት እንድትታገሩ የከበረ ጥሪያችንን እናቀርብላችኋለን ብሏል። የአዴፓ ማዕከላዊ ኮሚቴ ባስተላለፈው መልዕክት ከፍተኛ ተራ ቁጥር ላይም ለእህት ለአጋር የፖለቲካ ድርጅቶች መልእክቱን አስተላልፈዋል። ለእህትና ለአጋር የፖለቲካ ድርጅቶችም እንደሚታወቀው ሁሉ ሀገራችን ኢትዮጵያ ካሏት ዘርፈ ብዙ ጸጋዎችና ሴቶች መካከል ብዙሀነታችን የምንደምቅበት ጌጣችን መሆኑን ላፍታም ቢሆን አይዘነጋም። ይሁን እንጂ ትህነግ ወይም ህወሀት ይህንን የብዙሀነት ጸጋ ጠብቆ ለማስቀጠል ችኝና ተቆርቋሪ በመምሰል ሲያሻው ደግሞ በህዝቦች መካከል የጥርጣሬ አጥር በመፍጠር ህዝባዊ አንድነታችንን ለማላላት የከፋፋይነት ፖለቲካውን ሲያራምድበት በመቆ

ቤተሰብ ውስጥ ጥያቄ የተለየ ትኩረት የሰጠ በመምሰል ይህንኑ ያስመሰኝነት ድራማውን በኢትዮጵያ አንድነት ላይ ሲተውን የሚሸዋል ሆነ። ይህንን መሰል እኩይ ተግባር በአንድነትና በጽናት በመፋለም ህዝባዊና ሀገራዊ አንድነታችንን ጠብቀውን የተጀመረውን ለውጥ አጠናከር እንድንቀጥል ጥሪ እናቀርባለን ብሏል። በተራ ቁጥር ስድስት መግለጫው ደግሞ የሀገር መከላከያ ሰራዊትን መልእክት ልኮለታል። ለኢፌዴሪ የሀገር መከላከያ ሰራዊትና ለክልላችን የጸጥታ ኃይሎች ድርጅታችን አዴፓና የአማራ ህዝብ የሀገር መከላከያ ሰራዊት ታችንና የክልላችን የጸጥታ ኃይሎች ህዝባዊ ሁኔታችሁን ጠብቃችሁ ለአንዲት ሉዓላዊት ሀገር መከበርና ቀጣይነት ክቡር መስዋዕትነት በመክፈል ላይ መሆናችሁን እንገነዘባለን። እንትም ቢሆን ኢትዮጵያ የተመሰረተችውና ጸንታ የቆየችው በጀግኖች አርበኞቻችን ተጋድሎና መስዋዕትነት በመሆኑ በቅርቡ ማጋጥመውን በነበሩ አደጋ ፈጥኖ ደራሽነታችሁን በማረጋገጥ ክልላችንን፣ አገራችንን ከጥፋት በምታደጋችው ምስጋናችንን እያቀረብን ወደፊትም የሀገራችን ሉዓላዊነትና የክልላችን ሁለንተናዊ ደህንነት በማስጠበቅ ሂደት የሚያጋጥሙን ፈተናዎች ሁሉ በጽናት በማለፍ ህዝባዊነታቸውን ልታረጋግጡ ጥሪ እናቀርባለን በማለት መልእክቶቹን አስተላልፈዋል። የአዴፓ ስራ አስፈጻሚ ባደረገው አስቸኳይ ስብሰባ የሁለቱ እህትማማች ፓርቲዎች መግለጫዎች ወደት ያመራሉ? ምንስ ያስከትላሉ? በቀጣይ ዘገባዎቻችን የምንመለከታቸው ይሆናሉ። ለኤስቤስ ሬዲዮ ከአዲስ አበባ እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Subscribe to our regular podcasts on iTunes.